ዮሐንስ መርካቶ የእሳት አደጋ መድረሱን ሰምተናል። የት አካባቢ ነው? የከፋ ጉዳት አድርሷል? እንግዲህ መርካቶ በተለምዶ ሸራተራ እየተባለ በሚጠራ አካባቢ ነው እሳት አደጋው የደረሰው ከአካባቢው ያገኘት መረጃ እንደሚያመላክተው ወደ ስምንት ሰዓት ተኩል አካባቢ ነው እሳት አደጋው ጀመረው አሁንም በኢትዮጵያ ሰዓት አቆጣጠር አስራ አንድ ሰዓት ተኩል ሆኗል እንግዲህ ለተከታታይ ረጅም ሰዓታት ነው እየተቃጠለ ያለው አሁንም እዛ ቦታ ነው ያለሁት ወደ አብዱ በረንዳ በሚባለው በተለምዶ ወደ አስፋልቱ አካባቢ ህዝቡ የተለያዩ ሸቀጣሸቀጦች ከእሳቱም እያወጣ ነው ወደ አራት አምስት የሚሆኑ የእሳት አደጋ ኪሎች እሳቱን እያጠፉ እየተረባረቡ ይታዩኛል። እሳት አደጋ ብርጌድ ሰራተኞችም እንዲሁም ህዝቡም እሳቱን ለማጥፋት ከፍተኛ ጥረት እያደረጉ ነው ያሉት። በተጨማሪም የፌዴራል ፖሊስ አባላት አካባቢውን ጸጥታ በመጠበቅና እሳቱን ወደ ሌላ እንዳይዛመት በማገዝ እየተንቀሳቀሱ ይታዩኛል። ሸዋ የእሳቱ መንስኤ ታውቋል? ዮሐንስ ጠይቀ ነበር። ሰዎች እስካሁን የታወቀ ነገር የለም። እዛ አካባቢ ያሉ ነዋሪዎችና አንዳንድ ኃላፊዎችን ለማነጋገር ሞክሬ ነበር። የፖሊስ ግን እስካሁን የታወቀ ነገር የለም። ከአንድ አካባቢ ነው የተነሳው ወደ አብዱ በረንዳ አቅጣጫ እየተዛመተ እየተዛመተ ነው የመጣው በብዛት የእደጋ መኪናዎች እንዲሁም ቦቴዎችም ሳይቀር ተሰማርተው እሳቱን ለማጥፋት ርብርብ እየተደረገ ነው። አሁን በዚህ ቅጽበት እንደ አሁን እሳት አለ። ትንሽ መልሶ የማገር ነገር እየታየበት ነው ያለው። መንስኤው ግን ወደፊት ተጣርቶ ይነገራል እንጂ በአሁን ሰዓት ይታወቀም ነው የተባል ስብስባል። እስካሁን የደረሰ የጉዳት መጠን ምናልባት በንብረትም በሰውም ላይ ተሰምቶ ይሆን? እስካሁን በህይወት ላይ የደረሰ ጉዳት እንደሌለ ነው የተነገረኝ። በአጠቃላይ በንብረት ግን ከቤቶች ጨምረች ያው እንደሚታወቀው እዛ አካባቢ ያሉ ቤቶች በጣም የታጨቁ ናቸው። በርካታ ቤቶች እዛ ደግሞ የሸቀጥ ቤቶች ነው ይሄ ኤርገንዶ ጫማ፣ ብርድ ልብሶች፣ የተለያዩ የሸቀጥ አይነቶች እንደወደሙ ነው ለመረዳት የቻልኩት። ምቱ እስካሁን ያው እሳቱም እየቀጠለ ስለሆነ ወደፊት የሚገለጽ ካልሆነ በስተቀር የታወቀ ነገር የለም። እንግዲህ እንደነገርከን ከስምንት ሰዓት አካባቢ የጀመረ አሁን በኢትዮጵያ ሰዓት አቆጣጠር አስራ አንድ ሰዓት ተኩል ነው እስካሁን ሰዓት እሳት እየነደደ ነው ነው የምትለው? እስካሁን እየነደደ ነው። ሸዋ አሁን በፊት ለፊት በዚህ በአብዶር በረንዳ ዙሪያ ማለት ነው። በዚህ ብቻ እንኳን አምስት የእሳት አደጋ መኪኖች ይታየኛል። ቦቴ መኪኖችም ይታዩኛል እየተረባረቡ ነው ያለው፣ ግን እስካሁን እሳቱ አልጠፋም። እንግዲህ ተስፋ እናደርጋለን እሳቱን ይቆጣጠሩታል ብለን። ዮሐንስ በስፍራው ተገኝተህ ያየኸውን ስላካፈልከ እናመሰግናለን። እኔም አመሰግናለሁ ሸዋ